የአፍሪካ ሀገሮችን ቁጣ የጨመረውና የመውጣቱንም ሂደት ያፋጥነው ፍርድ ቤቱ በሱዳኑ ፕሬዚዳንት ኦማር አልበሽር ያወጣው የእስር ማዘዣና በቅርቡም በኬንያው ፕሬዚዳንትና ምክትላቸው የተመሰረቱት ክሶች እንደሆኑ ታውቋል። የሱዳኑን ፕሬዚዳንት ለስብሰባ በሄዱበት ወቅት አስራ እንድታስረክብ ተጠይቃ የነበረችው ደቡብ አፍሪካ ግጭቶችን ለመፍታትና እርቅ ለማውረድ የምታደርገው ጥረት ከፍርድ ቤቱ አሰራርና የሕግ አተረጓጎም ጋር እየተጋጨ አስቸግሮኛል በማለት ከፍርድ ቤቱ ለመውጣት የወሰነች መሆኑን ለመንግስታቱ ድርጅት በጻፈችው ደብዳቤ ያስታውቃለች። ጋምቢያ በበኩሏ ፍርድ ቤቱ አፍሪካውያንን ብቻ ኢላማ ያደረገና ሚዛናዊነት የጎደለው ነው በማለት ትከሳለች። በእርግጥ ፍርድ ቤቱ በአሁኑ ወቅት ከያዛቸው አስር ፋይሎች ውስጥ ዘጠኙ የአፍሪካውያኑ ነው። በአውሮፓ የልማትና ፖሊሲ ማኔጅሜንት ማዕከል ተመራማሪ የሆኑት ወይዘሪት ፍሎሚና አፒኮ ለዶቼ ቬሌ በሰጡት አስተያየትም በእርግጥ ፍርድ ቤቱ ዓለም አቀፍ እንደመሆኑ መጠን ከአስሩ ዘጠኙ የአፍሪካ ብቻ መሆኑ የሚያስተቸው መሆኑን አውስተው፣ ከዘጠኙ የአፍሪካ ጉዳዮች ስድስቱ ወደ ፍርድ ቤቱ የተመሩት ግን በራሳቸው በአፍሪካውያኑ መንግስታት መሆኑንም ማስታወስ እንደሚገባ ያስገነዝባሉ። ያም ቢሆን ይላሉ ወይዘሪት ፍሎሚና ቢሆንም በአጠቃላይ እነዚህ ወንጀሎች በአፍሪካ የተፈጸሙ መሆናቸውን መካድ አንችልም። ዓለም አቀፉ ፍርድ ቤት እነዚህን ወንጀሎች ማየቱ ደግሞ ግዴታውና የተሰጠውም ስልጣን ነው በማለት ፍርድ ቤቱ በሌሎች አካባቢዎች የተፈጸሙ ወንጀሎችን አለማየቱ በአፍሪካ እየደረሰ ያለውን በደል እንዳያይ እንደማያደርገው ገልጸዋል። ወደ ዓለም አቀፉ ፍርድ ቤት የሚመሩ ፋይሎች አንድም በብሔራዊ መንግስታት ይሁንታ አሊያም በተባበሩት መንግስታት የጸጥታው ምክር ቤት ውሳኔ ነው። ብሔራዊ መንግስታት የባላንጣዎቻቸውን ፋይሎች ብቻ እየመረጡ ወደ ፍርድ ቤቱ ይልካሉ በመባል የሚተቹ ሲሆን፣ የፀጥታው ምክር ቤት አባላትም ውሳኔያቸው ይበልጥ ፖለቲካዊ ነው በመባል ይወቀሳሉ። ከአምስቱ የጸጥታው ምክር ቤት አባላት የሮማውን ሰነድ የፈረሙት ሁለቱ ብቻ መሆናቸው ደግሞ የሚቀርበውን ክስ ተጨባጭነት አመላካች ነው። ወይዘሪት ፍሎሜና ይህ ትልቁ የመወያያ ርዕስ መሆኑን ጠቅሰው ትልልቆቹ ሀገሮች ለምን አባል እንዳልሆኑ ለራሳቸው ይጠይቃሉ የሮማው ሰነድ ለሁሉም ይሰራል ካል ድምፅን በድምፅ የመሻረ መብት ያላቸው አገሮች ለምን አባል አልሆኑም? መፍትሄው መጀመሪያ ሁሉም አገሮች ሰነዱን እንዲቀበሉና እንዲያጸድቁ መገፋፋት፣ ከዚያም የጸጥታውን ምክር ቤት አሰራር ማሻሻል ይመስለኛል በማለት ትችታቸውን ሰንዝረዋል። የአፍሪካ ህብረት በበኩሉ አባላቱ በፍርድ ቤቱ እንዲቆዩና እንዲተባበሩ ከተፈለገ በስልጣን ላይ ያሉ የአገር መሪዎችና ከፍተኛ ባለሥልጣናት ያለመከሰስ መብት መጠበቅ ይኖርበታል። ፍርድ ቤቱ ጣልቃ የሚገባው ጉዳዩ ለአፍሪካ ህብረት ወይም ህብረቱ ወደሚያቋቁመው ፍርድ ቤት ከቀረበ በኋላ እንዲሆን፣ እንዲሁም የፍርድ ቤቱ አቃቢ ህግ ስልጣን እንዲቀነስ በማለት ሶስት ቅድመ ሁኔታዎችን አቅርቧል። ከዚሁ ጋርም ህብረቱ በአፍሪካ ደረጃ በዘር ማጥፋትና በሰብና ላይ የተፈጸሙ ወንጀሎችን የሚዳኝ የፍትህ አካል ለማቋቋም እቅድ እንዳለው እየተነገረ ነው። በዚህ መሃል በአፍሪካ የተንሰራፋው የፖለቲከኞች ያለመጠየቅና ያለመከሰስ መብት ሊያንሰራራ ይችላል የሚል ስጋትም አለ። ወይዘሪት ፍሎሜና አፒኮ ግን ከአፍሪካ ሀገሮችም ቢሆን በፍርድ ቤቱ ለመቆየት የሚፈልጉ አሉ ነው የሚሉት። የአውሮፓ ህብረትም የፍርድ ቤቱ ዋና ደጋፊ በመሆኑ ሁሉም አካሎች ተገናኝተው እንዲወያዩና ችግሮችን በማስወገድና አስፈላጊውን ማሻሻያ በማድረግ ስራውን እንዲቀጥል ለማድረግ ፍላጎት አለው በማለት ፍርድ ቤቱ ተሻሽሎና ተጠናክሮ ስራውን ሊቀጥል የሚችልበትም ሁኔታ ሊኖር እንደሚችል ያላቸውን ተስፋ ይገልጻሉ። ገበያው ንጉሴ፣ ለዶቼ ቬሌ ራዲዮ ብራስልስ።